የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የተባበሩት መንግሥታት ድርጅት የሱዳንን ጦር የሚወጋውን የሱዳን ፈጥኖ ደራሽ ኃይልን እርዳታ በማገድ ከሰሰ። የድርጅቱ የሱዳን እርዳታ አስተባባሪ እንደተናገሩት በተለይ በሱዳኗ ግዛት ዳርፉር የሚገኙ ሰብአዊ እርዳታ አቅራቢዎች አስፈላጊ የሆኑ እርዳታዎችን ለሚያስፈልጓቸው ሰዎች ማቅረብ አልቻሉም። ይህ እንደ ድርጅቱ ተቀባይነት የለውም። በጋዛ የተኩስ አቁም ቀጣይ ደረጃ ላይ ለመነጋገር ባለፈው ሳምንት መጨረሻ ዶሃ፣ ኳታር ሄዶ የነበረው የእስራኤል የልዑካን ቡድን ወደ ሀገሩ መመለሱን የእስራኤል ጠቅላይ ሚኒስትር ቢሮ አስታወቀ። የተኩስ አቁም ስምምነቱ ሁለተኛ ደረጃ መሰረትና ታጋቾችን በእስረኞች የመለዋወጥ ቀጣይ ሂደት ላይ ለመነጋገር ዶሃ የሄደ ቡድኑ ወደ ሀገሩ ስለተመለሰበት ምክንያት የተባለ ነገር የለም። ትራምፕ ወደ አሜሪካን በሚገቡ ብረታ ብረቶች ላይ የ25 በመቶ ቀረጥ ጥላለው አሉ። የትራምፕ እርምጃ ከአውሮፓና አስቀድማ የንግድ ጦርነት አሸናፊ የለም ስትል ካስጠነቀቀችው ከቻይና በኩል የአጸፋ እርምጃን ማስከተሉን እንደማይቀር ይጠበቃል። ዜናው በዝርዝር የተባበሩት መንግስታት ድርጅት የሱዳን ፈጥኖ ደራሽ ኃይል በምህጻሩ አር ኤስ ኤፍን የረሃብ አደጋ ወደሚያሰጋት የሱዳኗ የዳርፉር ግዛት እርዳታ እንዳይገባ በመከልከል ከሰሰ። በድርጅቱ የሱዳን የሰብአዊ እርዳታዎች አስተባባሪ ኔክዌታ ሳላሚ እንዳሉት አር ኤስ ኤፍ በሰብአዊ እርዳታ አቅራቢዎች ላይ የጣላቸው ተከታታይ እገዳዎችና ቢሮክራሲያዊ መሰናክሎች የህይወት አድን እርዳታዎች ለሚያስፈልጓቸው ሰዎች እንዳይደርሱ እያደረገ ነው። ይህንንም ዓለም እየተመለከተ ነው ያሉት ሰላሚ ሱዳን የሚገኙ ሰብአዊ እርዳታ አቅራቢዎች አስፈላጊ የሆኑ እርዳታዎችን ማቅረብ አለመቻላቸው ተቀባይነት የለውም ሲሉ ዛሬ ባወጡት መግለጫ አስታውቀዋል። ከዛሬ አንድ አመት ከአስር ወር ወዲህ ከሱዳን ጦር ጋር ውጊያ የሚያካሂደው ቡድኑ በቆዳ ስፋት ከፈረንሳይ ጋር ትስተካከላለች የምትባለዋን አብዛኛውን የዳርፉር ግዛት ይቆጣጠራል። ካለፈው አመት ግንቦት ወዲህ የሰሜን ዳርፉር ዋን ኤልፋሸርን የከበበው ቡድኑ በአካባቢው የሚገኙ የተፈናቃዮች መጠለያዎችንም አጥቅቷል። በሰሜን ዳርፉር ሶስት አካባቢዎች ረሃብ መግባቱ የታወጀ ሲሆን በመጪው ግንቦት ረሃቡ ወደ አምስት ተጨማሪ አካባቢዎች ይስፋፋል ተብሎ ይጠበቃል። በጋዛ የተኩስ አቁም ቀጣይ ደረጃ ላይ ለመነጋገር ባለፈው ሳምንት መጨረሻ ዶሃ፣ ካታር ሄዶ የነበረው የእስራኤል የልዑካን ቡድን ወደ ሀገሩ መመለሱን የእስራኤል ጠቅላይ ሚኒስቴር ቢሮ አስታወቀ። የተኩስ አቁም ስምምነቱ ሁለተኛ ደረጃ መሰረትና ታጋቾችን በእስረኞች የመለዋወጥ ቀጣይ ሂደት ላይ ለመነጋገር ዱሃ የሄደው ቡድኑ ወደ ሀገሩ ስለተመለሰበት ምክንያት ወዲያውኑ የተባለ ነገር የለም። አንድ ለውይይቱ ቅርብ የሆኑ የፍልስጤም ባለስልጣን እንዳሉት ግን አንዳቸው በሌላኛቸው ላይ የተኩስ አቁም ስምምነቱን ጥሰዋል በሚል የሚያቀርቡት ወቀሳ በሁለቱ ወገኖች መካከል አለመተማመን ማስከተሉ ውይይቱ እንዲዘገይ ምክንያት ሳይሆን አልቀረም። አሁን በፍልስጤማውያን የተያዙት ቀሪ ታጋቾች ጉዳይ ላይና የእስራኤል ኃይሎች ከጋዛ ሙሉ በሙሉ እንዲወጡ ለመስማማት ያለመው የሁለተኛ ደረጃው ንግግር ባለፈው ሳምንት ቢጀመርም ሂደቱ ያስገኘው ለውጥ በጣም አናሳ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፍልስጤማውያን ከጋዛ መውጣት አለባቸው፣ በጋዛ ዩናይትድ ስቴትስ የምትቆጣጠረው የግንባታ ፕሮጀክት ይካሄዳል ማለታቸው ከዚህ ቀደም ከጦርነቱ በኋላ ስለ ጋዛ እጣ ፈንታ ይጠበቅ የነበረውን አመሰቃቅሎታል። ነታንያሁም ከዋሽንግተን መልስ የትራምፕን ንግግር መቀበላቸው እነ ግብፅን አስቆጥቷል። ቱርክ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለጋዛ ሰርጥ ያወጡትን እቅድ በጥብቅ ተቃወመች። የቱርክ ፕሬዚዳንት ጠይብ ሬቼፕ ኤርዶዋን ፍልስጤማውያንን ከጋዛ ሰርጣ አንስቶ ወደ ሌሎች አካባቢዎች መውሰድን የተመለከተውን የዩናይትድ ስቴትስን እቅድ እንደማይቀበሉት አስታውቀዋል። ከዚያ ይልቅ ኤርዶሃን እጅግ መጠነ ሰፊ ውድመት የደረሰበትን ጋዛን እስራኤል መልሳ እንድትገነባ ጥሪ አቅርበዋል። ኤርዶሃን ኳላላምፑር፣ ማሌዥያ ውስጥ በተካሄደ ጉባኤ ላይ ባሰሙት ንግግር፣ በእኛ አመለካከት ፍልስጤማውያንን በሺዎች ለሚቆጠሩ ዓመታት ከኖሩበት መሬት የማፈናቀል አላማ ያለው እቅድ ከምር ሊወሰድ የሚገባው አይደለም ብለዋል። ማንም እስራኤል ስትመሰረት ከ700 ሺህ በላይ ፍልስጤማውያን እንደተባረሩበት አይነት ሁለተኛ ናቅባ የሚያካሄድ ኃይል የለም ሲሉም ተናግረዋል። ለጋዛ ነዋሪዎች ሌላ ቦታ ከመፈለግ ይልቅ ቤንያሚን ነታንያሁ በጋዛ በፍልስጤሙ የሐማስ ቡድን ላይ በከፈቱት ወታደራዊ ዘመቻ ለደረሰው ጉዳት ተጠያቂ መሆን አለባቸው ሲሉ ጥሪ አቅርበዋል። ከሁለት ሚሊዮን በላይ የጋዛ ነዋሪዎችን ወደ ሌላ ቦታ ይሂዱ መባሉ የዓለም አቀፍ ሕግን ይጻረራል። የተባበሩት መንግስታት ድርጅት ይህ የዘር ማጽዳት ይሆናል ሲልም አስጠንቅቋል። ይህ ዶቼ ቬለ ዲ ደብልዩ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካን በሚገቡ ብረታ ብረቶች ላይ የ25 በመቶ ጭማሪ እንደሚያደርጉ አስታወቁ። ትራምፕ ለጋዜጠኞች እንደተናገሩት ቀረጡ የሚጣለው ወደ አሜሪካን በሚገቡ አሉሚኒየምን ጨምሮ በማናቸውም ብረታ ብረቶች ላይ ነው። ይህ የትራምፕ እርምጃ ከአውሮጳና አስቀድማ የንግድ ጦርነት አሸናፊ የለም ስትል ካስጠነቀቀችው ከቻይና በኩል ያጸፋ እርምጃን ማስከተሉ እንደማይቀር ይጠበቃል። ትራምፕ ከጎርጎሮሳዊ 2017 እስከ 2021 በዘለቀው የመጀመሪያው የስልጣን ዘመናቸው የዩናይትድ ስቴትስ ኢንዱስትሪዎች ከእስያና ከአውሮጳ ሀገራት ይገጥማቸዋል ካሉት ኢፍትሐዊ ፉክክር ለመጠበቅ በሚል ሰበብ ተመሳሳይ እርምጃ ወስደው ነበረ። የአውሮፓ ሕብረት ኮሚሽን እስካሁን ቀረጡን በሚመለከት ይፋ ማስታወቂያ እንዳልደረሰው ተናግሯል። የጀርመን የኢኮኖሚ ሚኒስትርና ምክትል መራህ መንግስት ሮበርት ሀቤክ በቀረጥ የሚነሳ ግጭት ትርፉ ሽንፈት መሆኑን ዛሬ ባወጡት መግለጫ አስታውቀዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዦን ኖኤ ባሮ በበኩላቸው የአውሮፓ ሕብረት ለሚጣለው ቀረጥ በአጸፋው መልስ ይሰጣል ጥቅማችንን ለመከላከል እንንቀሳቀሳለን ብለዋል። ትራምፕ ባለፈው ሳምንት በቀረጥ ጭማሪ ያስፈራሯት ካናዳ ለአሜሪካን ትልቋ የብረታ ብረትና አልሚኒየም አቅራቢ ሀገር ናት። ብራዚል፣ ሜክሲኮና ደቡብ ኮሪያም ከዋነኛዎቹ ብረታ ብረት አቅራቢዎች መካከል ናቸው። ወደ 25 በመቶ የሚጠጋ የአውሮጳ ብረታ ብረትም ለዩናይትድ ስቴትስ ገበያ ይቀርባል። ትራምፕ ዝርዝሩን ዛሬ ወደኋላ ላይ እንደሚያሳውቁ ተናግረዋል። ሶሻል ዴሞክራቱ የጀርመን መራሃ መንግስት ኦላፍ ሾልስና ወጋ አጥባቂው ፍሬድሪሽ ሜርስ ከአጠቃላዩ ምርጫ በፊት ትናንት ምሽት ባካሄዱት የመጀመሪያው የቴሌቪዥን ክርክር በተለያዩ ሀገራዊና ዓለም አቀፋዊ ጉዳዮች ላይ ተከራከሩ። በክርክራቸው ካተኮሩባቸው ጉዳዮች መካከል የስደተኞችና የሀገሪቱ ኢኮኖሚ ጉዳይ፣ የዩክሬን ጦርነት፣ የትራምፕ እንደገና ወደ ስልጣን ተመልሶ መምጣትና የመካከለኛው ምስራቅ ይዞታና ሌሎች ርዕሶችም ይገኙበታል። ምርጫው ልክ ሁለት ሳምንት ሲቀረው በተካሄደው በዚህ ክርክር ሾልስ የክርስቲያን ዲሞክራትና የክርስቲያን ሶሻል ሕብረት ፓርቲዎችን በመወከል ለእጩ መርሃዊ መንግስትነት የሚወዳደሩት ፍሬድሪሽ ሜርስ ባለፈው ሳምንት ጸረ ስደተኞች የተባለውን የስደተኞች ሕግ ማሻሻያ ረቂቅ በምክር ቤት ለማሳለፍ አማራጭ ለጀርመን በመጻሩ አይኤፍዴ የተባለውን የቀኝ ጽንፈኛ ፓርቲ ድምፅ ለማግኘት የደረሱበትን ውሳኔ አጥብቀው ኮንነዋል። ሜርስ ከዚህ ቀደም ከአይኤፍዴ ጋር እንደማይተባበሩ ተናግረው ያለፈው ሰሞን ውሳኔ ላይ መድረሳቸውን ሾልስ ቃልን ማጠፍ ሲሉ ገልጸውታል። የባለፈው መግለጫ በጣም ትክክለኛ ነበር። ሜርስ በህዳር የተናገሩት ከእነርሱ ይህን አይነት ትብብር እንደማያደርጉ ነበር። አሁን ግን ይህን አድርገዋል፣ ተቀብለውታልም እንደገና ደግመዋለሁ። ምንም አይነት ውጤት አላገኙበትም። ይህ ቃልን ማጠፍ ነው፣ ነውሩን መጣስ ነው። ለዚህም ነው እንዳለመታደር ሆኖ ከአሁን ወዲያ እርግጠኛ መሆን አልችልም። ብሆን ደስ ይለኝ ነበር ግን እርግጠኛ አይደለውም። ሜርስ ከተወቀሱበትና በመላ ጀርመን ከፍተኛ ተቃውሞ ካስነሳባቸው ከዚህ ውሳኔያቸው በኋላ ከቀይን ጽንፈኛው አማራጭ ለጀርመን ጋር የመጣመር ፍላጎት የለኝም ቢሉም ነበረ። ሾልስ እርግጠኛ መሆን አልችልም ያሉት ሜርስ ግን በክርክሩ እርሳቸው የወከሏቸው የሴዲኦና ሲኤሱ ፓርቲዎች ፖሊሲና የአኤፍዴ ፖሊሲ በጣም የሚለያይ መሆኑን አስረድተዋል። ኡንስ ትረንን ኢን ደን ፍራግን ቬልት አውሮፓን በሚመለከት ኔቶን ብናነሳ፣ ስለ ዩሮ፣ ሩሲያን በተመለከተ እንዲሁም ስለ አሜሪካንም በአጠቃላይ እውነታዎች ላይ ያተኮሩ ጉዳዮችን በሚመለከት በጣም ብዙ ልዩነቶች አሉን። በአማራጭ ለጀርመንና በሁለቱ እህትማማች ፓርቲዎች መካከል ምንም አይነት የጋራ ነገር የላቸውም። በቅርቡ በተካሄደ የዳሰሳ ጥናት መሰረት የሜርስ ፓርቲ ወደ 30 በመቶ የህዝብ ድጋፍ አለው። የሾልስ ፓርቲ የህዝብ ድጋፍ ደግሞ ከ15 እስከ 18 በመቶ ገደማ ነው። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ ይህ የተባበሩት መንግስታት ድርጅት የሱዳንን ጦር የሚወጋውን የሱዳን ፈጥኖ ደራሽ ኃይልን እርዳታ በማገድ ከሰሰ። የድርጅቱ የሱዳን እርዳታ አስተባባሪ እንደተናገሩት በተለይ በሱዳኗ ግዛት ዳርፉር የሚገኙ ሰብአዊ እርዳታ አቅራቢዎች አስፈላጊ የሆኑ እርዳታዎችን ለሚያስፈልጓቸው ሰዎች ማቅረብ አልቻሉም። በጋዛ የተኩስ አቁም ቀጣይ ደረጃ ላይ ለመነጋገር ባለፈው ሳምንት መጨረሻ ዶሃ ካታር ሄዶ የነበረው የእስራኤል የልኡካን ቡድን ወደ ሀገሩ መመለሱን የእስራኤል ጠቅላይ ሚኒስትር ቢሮ አስታወቀ። ትራምፕ ወደ አሜሪካን በሚገቡ ብረታ ብረቶች ላይ የ25 በመቶ ቀረጥ እጥላለሁ አሉ። ዜናው በዚሁ አበቃ።